SBS Radio ወቅታዊ ጉዳዮች አውስትራሊያ ውስጥ አምስት ሚሊዮን ዕድሜያቸው ከ18 ዓመት በታች የሆኑ ልጆች አሉ። አውስትራሊያ ከ30 ዓመታት በፊት ፈራሚ በሆነችበት የተባበሩት መንግሥታት የሕፃናት መብቶቹን መሠረት ሁሉም ሕፃናት እኩል የትምህርት የጤና ክብካቤና የደህንነት ጥበቃ አግኝተው ማደግ እንዳለባቸው ሰፍሯል። ይሁንና የአውስትሬልያ የሕፃናት መብቶች ተሟጋች ድርጅቶች አውስትሬልያ ብዙ መንገድ መጓዝ እንዳለባት ይከራከራሉ። በአውስትሬሊያ የተባበሩት መንግሥታት ዓለም አቀፍ የሕፃናት ድንገተኛ ደራሽ ድጎማ የፖሊሲና ውክልና ኃላፊ የሆኑት ኤሚ ላሚየን ስለ ሕፃናት መብቶች ሲያነሱ ሕፃናት እንደ አዋቂዎች ሁሉ ተመሳሳይ መብቶች አሏቸው በመሠረታዊ ደረጃ ሕፃናት ወደ ትምህርት ቤት የመሄድ ሕክምና የማግኘት ከጓደኞቻቸው ጋር የመጫወት ጊዜያቸውን ከቤተሰቦቻቸው ጋር የማሳለፍና እረፍት የማድረግን የመሳሰሉ መብቶች አሏቸው በማለት የልጆችን መሠረታዊ የሆኑ መብቶች ይጠቁማሉ አውስትራሊያ ውስጥ ከስድስት ልጆች አንድ ልጅ በድህነት ውስጥ የሚኖር ሲሆን ከሰባት ልጆች አንድ ልጅ ለአእምሮ ሕመም የታረገ ነው። የብሔራዊ ሕፃናት ኮሚሽነር ሜጋን ሚችል ልጆች መብቶቻቸውን አስመልክቶ ብርቱ ግንዛቤ እንዲኖራቸውና የሚያሻቸውንም ለመጠየቅ እንዲበቁ ለማድረግ በውይይቶች ማሳተፍ እንደሚገባ ሲያሳስቡ አይበግሬንትንና እርዳታ ጥየቃን አስመልክቶ የተሻሉ እንዲሆኑ ለማድረግ የጭንቀት ስሜት ሲሰማቸው ከመታወክ ይልቅ እንደምን እርዳታ መጠየቅ እንዳለባቸውና የሚፈልጉትን መናገር እንዲችሉ ለማብቃት ከነሱ ጋር መወያየቱ በእውነቱ ጠቃሚ ነው ይላሉ። በ2016 በአውስትሬልያ ስታስክ ቢሮ በተካሄደ የግለሰብ ደህንነት አስተያየት ስብስብ እንዳመለከተው ከሆነ ዕድሜያቸው ከ ዐሥራ አምስት ዓመት በታች ከሆኑ ግለሰቦች ከ 8 አንዱ የአካል ወይም ወሲባዊ ጥቃት ደርሶባቸዋል። አውስትሬልያ ውስጥ ሕጋዊ የሆነ ወሲብ ለመፈጸም ታዝማኒያና ደቡብ አውስትሬልያ ውስጥ ዐሥራ ሰባት ዓመት በተቀሩት ክፍለ አገራት ዐሥራ ስድስት ዓመት ዕድሜ ላይ መድረስ ግድ እንደሚል በድንጋጌ ሰፍሯል። የሕፃናት አድን አውስትሬልያ ገዲብ ፖሊሲ አማካሪ የሆኑት ካረን ፍላነገን ቤተሰብ ከማናቸውም አይነት አካላዊ ቅጣቶች ነፃ መሆን እንዳለበት ያሳስባሉ። ካረን ፍላነገን በበኩላቸው አውስትሬልያ መድብ ለባህር አገር እንደመሆኗ ከአስር ልጆች ውስጥ አንዱ ባህር ማዶ የተወለደ ነው። ስድስት ፐርሰንት ያህል ልጆችም የነባር ዜጎች ሕፃናት ናቸው። የወጣት አውስትራሊያውያን ፋውንዴሽን በቅርቡ ይፋ ባደረገው አንድ ጥናት እንደሚያመለክተው ዘረኝነት አዘል አተያይ የተስፋፋ እንደሆነና ከአስር ልጆች ሰባቱ ለዚያ የተጋለጡ ናቸው። ሜጋን ሚችል በተባበሩት መንግሥታት የሕፃናት መብቶች ድንጋጌ መሠረት አውስትራሊያውያን ሕፃናት ከማናቸውም ዐይነት መድልኦ ነፃ ሆነው መኖር እንዳለባቸው እንደሚጠቅስ በመግለጥ በተለይም ትምህርት ቤቶች ከዚህ ዐይነቱ የዘረኝነት አተያይ ነፃ መሆን እንዳለባቸው ያሳስባሉ። መምህራንና ልጆች አብረው እንዲሰሩ ሕፃናት ትምህርት ክፍላቸው ውስጥ ወይም በመጫወቻ ስፍራዎች የዘረኝነት ተጠያቂ እንዳይሆኑ ለማድረግ በትምህርት ሥርዓታችን ውስጥ በግልጽ አጠንክረን መናገር አለብን። እንዲያ በማድረግም ሌሎችም ጠቃሚ የሆኑ መብቶችን በማስከበር ጥሩ ትምህርትን በማግኘት በፍትሃዊነት በመዳኘት ባህላዊ መብቶቻቸው የተከበረና ደህንነታቸውም የተጠበቀ እንዲሆኑ ማድረግ ያስችላል ብለዋል። ካረን ፍላነጋን በበኩላቸው የልጆች ስጋቶች በአግባቡ ተቀባይነት እንዲያገኝ የአስተሳሰብ ለውጥ እንደሚያስፈልግ ሲያመላክቱ፣ አንዳንድ ጊዜ አዋቂዎች ለልጆች ብዙ መብቶች ከተሰጠ ያንን እድል በመጠቀም ከበሬታ ቢስ ይሆናሉ ብለው ያስባሉ። በእርግጠኝነት ያ እውነት አይደለም። የእኛ ተሞክሮም የሚያመለክተው ያንን አይደለም። ይልቁንም ልጆች በተለይም በአዋቂዎች መብቶቻቸው ሲጠበቁና ከበሬታን ሲያገኙ የሚያመራው ይበልጡኑ ወደ መከባበርና ዲሞክራሲያዊ ኅብረተሰብን ወደ መገንባት ነው ብለዋል። አውስትሬልያ ውስጥ የልጆችን መብቶች አስመልክቶ ተጨማሪ እርዳታ ከፈለጉ ከአካባቢው የሕግ እርዳታ ማዕከል ምክር ሊያገኙ ይችላሉ። ለውስጣዊ ስሜት መታወክ ድጋፍ ካሹም፣ ኪድስ ላይን በ1800 551800 ላይፍ ላይን በ13 11 14። እርሶ ወይም ሌላ የሚያውቁት ሰው ለድንገተኛ አደጋ ከተጋለጡ 000 ይደውሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.